እኑ ጤና ይስጥልኝ አድማጮቻችን። እንደምናመሻችው የኢትዮጵያ የሕዝብ ተወካዮች ምክር ቤት ከሁለት ሳምንት በፊት ለፌዴራል ፍርድ ቤቶች የ111 አዳዲስ ዳኞችን ሹመት አጽድቋል። በዚሁ መሰረት ለፌዴራል ጠቅላይ ፍርድ ቤት ፕሬዝደንትና እጩ ምክትል ፕሬዝደንትነት ሁለት ዳኞች 34 ዳኞች ለከፍተኛ ፍርድ ቤቶች፣ እንደዚሁም 75 ዳኞች ለፌዴራል የመጀመሪያ ደረጃ ፍርድ ቤቶች ተሹመዋል። ከስድስት ዓመት ወዲህ ይህን ያህል ቁጥር ያለው ዳኛ ሲሾም የአሁኑ የመጀመሪያው መሆኑ ተነግሯል። የአዳዲስ ዳኞች መሾም በዳኞች እጥረት ምክንያት የሚጓተቱ የፍርድ ሂደቶችን ለማቀላጠፍ እንደሚረዳ ይገመታል። ይሁንና እርምጃው በፍትህ ስርዓት ውስጥ አሉ ለሚባሉ ጉልህ ችግሮች መፍትሄ አይሆንም ሲሉ የሚከራከሩ አሉ። ዳኞችና የኢትዮጵያ የፍትህ ስርዓት የዛሬው እንወያይ የመነጋገሪያ ርዕስ ነው። በዚህ ርዕስ ላይ የሚወያዩ አራት እንግዶችን ነበረ የጋበዝነው የተገኙት ግን ሶስቱ ናቸው። አቶ ወንድሙ ኢብሳ የግል ጠበቃና የሕግ መምህር፣ ዶክተር መሐሪ ረዳኤ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር፣ እንዲሁም ዶክተር ያዕቆብ ኃይለማርያም የሕግ መምህርና የሕግ ባለሙያ በጥሪያችን መሰረት ተገኝተውልናል። ሶስታችሁም ጥሪያችንን አክብራችሁ በውይይቱ ለመካፈል ስለተገኛችሁልኝ አመሰግናለሁ። በዚህ ዝግጅት ላይ አስተያየታቸውን እንዲሰጡ የጋበዝናቸው ወይዘሮ አጸዱ ረጋሳ የኢትዮጵያ የሕዝብ ተወካዮች ምክር ቤት የኮሚኒኬሽንና ኢንፎርሜሽን ክፍል ኃላፊ አልተገኙልንም። አቶ ወንድሙ እርስዎ እንግዲህ የጥብቅና አገልግሎት ስለሚሰጡ የፍርድ ቤቶችን ስራ በቅርብ ያውቃሉ። በቅርቡ ከተሾሙት ዳኞች ምን ይጠብቃሉ? ቀደም ሲል ከነበሩት ዳኞች የተለየ ነገር ይሆናል ብዬ አልጠብቅም። ምክንያቱም የስርዓቱ አካሄድና አሁን እንደተባለው ከአስራ አምስት ቀን በፊት በአንድ ጊዜ አንድ መቶ አስራ አንድ ዳኞችን ለሹመት የሚያበቃ ሁኔታ በፍትህ ስርዓቱ ላይ ያለ መረጋጋት እና ወይም ደግሞ ምቾት የማይሰጡ ነገሮች መኖራቸው ነው። እነዚህ ዳኞች ልተኩ የቻሉት መቼም በባዶ ቦታ ብቻ ነው ተብሎ አይታሰብም። በዚህ ቦታ ይሰሩ የነበሩ ዳኞች በተለያዩ ምክንያት በግል ምሁን በሌላ በሌላ ምክንያት የዳኝነት ስራቸውን ለቋል ማለት ነው። እነዚህ ዳኞች እንግዲያው በዚህ ስርዓት የዳኞች አመላመል መመዘኛ መሰረት ተማልቶ የመጡ ናቸው። ቀደም ሲል የነበሩ ዳኞች ይሰሩት እንደነበረ ሁሉ ከዚህ የተለየ ይሰራሉ ብዬ ብዙ አልጠብቅም ምክንያቱም የተለወጠ ነገር የለም የተለወጠው ነገር ብኖር በአሁኑ ጊዜ በጣም ከፍተኛ የሆነ የዳኞች ሹመት በአንድ ጊዜ መሰጠቱ ነው እንጂ የዳኞቹ አመላመል መመዘኛ የዳኞቹ የስራ ልምድ መሰል ነገሮች በሙሉ ካለፉት ዳኞች አሰራር ና አመላመል የተለየ ስላልሆነ ከነዚህም ብዙ የተለየ ነገር ይጠበቃል ብዬ አልጠብቅም ዶክተር ያዕቆብ ለእርሶስ የአንድ መቶ አስራ አንድ ዳኞች መሾም ምን ትርጉም አለው እኔ በእውነት ምንም የተለየ ትርጉም ይኖረዋል ብዬ አልጠብቅም። በአንድ ጊዜ ይህን አህል ዳኛ መሾሙ እሱ ራሱ ጥያቄ ውስጥ የሚያገባ ነው። ዳኛ እኮ በትልቅ ጥንቃቄ ጊዜ ተወስዶ ከጀርባው ያለው የትምህርቱ፣ የኤክስፒሪየንሱ፣ የግል ጠባይ ያ ሁሉ ተመርምሮ በዝግታ የሚሰራ ነገር ነው እንጂ እንደ ፋብሪካ ሰራተኛ በአንድ ጊዜ የሚታጨቅ አይደለም። በአንድ ጊዜ ይህን አህል ዳኛ መመረጡ ራሱ በእውነት ላላቸው እውቀት ላላቸው በጎ ጠባይ በጎ ምግባር ምንም አይነት ግንዛቤ አልተወሰደም ማለት ነው። እንዲሁ ዝም ብሎ በፋብሪካ መልክ ዝም ብሎ ማጨቅ ነው። ከዚያ በላይ ደግሞ እነኚህ ዳኞች ሌላ ለውጥ ሊያመጡ የሚችሉበት ሁኔታ የለም። የዳኝነት ስርዓቱ የሚመነጨው እኮ ከስርዓቱ ነው። ዴሞክራሲያዊ ስርዓት በሌለበት እኮ ገለልተኛ ዳኛ ሊኖር አይችልም እኮ። ዳኝነት ገለልተኝነትን ይጠይቃል። ከስራ አስፈጻሚው ከህግ አውጪው የተለየ ነው፣ የራሱ አቋም ያለው ነው፣ ነፃ አካል ነው እና ማንም በዚያ ስራው ላይ ጣልቃ ሊገባበት አይችልም። አሁን ግን የሚታየው ኢትዮጵያ ይሄ አይደለም። ዋናው ስልጣን ያካበተው የዳኞችንም ስልጣን ያካበተው አስፈጻሚው አካል ነው። ዳኞች በአስፈጻሚው አካል ይታዘዛሉ። ይሄ ነገር ይቀጥላል አሁንም ምክንያቱም ከስርዓቱ ነው የሚመነጨው። ዴሞክራሲያዊ ስርዓት በሌለበት ሁኔታ ዳኞች ነፃ ሆነው በነፃነት ስራቸውን ሊያከናውኑ፣ ዳኝነቱን ሊያከናውኑ አይችሉም። ዶክተር መሀሪ በኢትዮጵያ በርከት ያሉ ዳኞች መሾማቸው በፍትህ ስርዓቱ ላይ ምን ለውጥ ያስገኛል ተብሎ ይታሰባል? ቀደም ሲል የነበሩ ችግሮች፣ ጉዳዮች በፍጥነት አይቋጩም ለአመታት የሚቆይበት ሁኔታ ነበር። የውሳኔ ጥራት ጉድለትም በእጅጉ ይንጸባረቅ ነበር። ባለጉዳዮች አያያዝም ላይ ትንሽ አልፎ አልፎ የፍርድ ቤት አደባባዮች ትንሽ መደናገጥ፣ መሸማቀቅ የሚታይበት ነው እና እነዚህ ችግሮች ምናልባት ጉዳዮች በፍጥነት እና በጥራት የመቋጨት ነገር ዳኛ ሲበዛ ለእያንዳንዱ ዳኛ የሚመደበው ፋይል እያነሰ ይሄድና በቶሎ ሊቋጭ ይችላል ብዬ ተስፋ አደርጋለሁ። የጥራትም ጉዳይ እንደዚሁ አንዳንዴ ከጉዳይ መደራረብ ነው፣ ለእያንዳንዱ ጉዳይ የሚሰጠው ጊዜ ስለሚያንስ ሊሆን ይችላል ጥራቱ የሚወድቀውና፣ ብቸኛ ምክንያትም ባይባል አንዱ ምክንያት እሱ ነው ስለሚባል ጉዳይ የሚመደብላቸው ፋይል ሲቀንስ፣ ለእያንዳንዱ ፋይል የሚያጠፉት ጊዜ ያነሰ ይሆንና በጥራት የመስራት እድል ያገኛሉ ብዬ ተስፋ አደርጋለሁ። የባለ ጉዳይ አያያዝም እንዲሁ የእነዚህ ዳኞች መግባት እኔ ብዙ ናቸው አይደለም። ምክንያቱም ለሶስቱ መድረክ ነው አንድ መቶ አስር ዳኞች የተቀመጡት፣ ለመጀመሪያ ደረጃ ፍርድ ቤት፣ ለከፍተኛ ደረጃ ፍርድ ቤት፣ ለጠቅላይ ፍርድ ቤት ነው። በፌዴራሉ ደረጃ ለሶስቱ መድረክ አዲስ አበባና ድሬዳዋ በዋናነት የሚመደቡ ይሆናሉ። አስፈላጊ ሆኖ ሲገኝም ሌሎች ክልሎች አካባቢም ሄደው የሚሰሩበት ሁኔታ ነው የሚፈጠረውና ከዚህ አንጻር ሳይሆን በዛም የምለው ቁጥር አይደለም። ስለዚህ ምናልባት አመላመሉ ላይ የተደረገው ጥንቃቄ ላይ ሰፊ መረጃ የለኝም። አንዳንድ በጎን የምሰማቸው ማስታወቂያ እንደወጣ ለውድድር ሰዎች እንዳመለከቱ ፈተና የጽሑፍና የቃል እንደተሰጠ ከዛ በኋላም ለሕዝብ አስተያየት እንደቀረቡ ቀረቡና ኢንተረስት አለን የሚሉ ሰዎች አስተያየት እንደሰጡባቸው ነው የምሰማው። እና ይሄ መድረክ ሄዶ ተከትሎ የተደረገ አመላመል ከሆነ ቀደም ሲል ስናቀው ከነበረው አመላመልም የተሻለ ነው ብዬ ነው የማስበው። እኔ ቀደም ሲል የነበረው አመዳደብ ከየት እንደመጡ የማናውቅበት ብዙም ስለ ሂደቱ ግልጽነት የተላበሰ አካሄድ ያልነበረበት ነው እና አሁን ወደዚህ አይነት አካሄድ ሄደው ከሆነ አመላመሉም የተሻለ ነው ብዬ አስባለሁ። ቁጥሩም በዛ የሚል ድምዳሜና ግንዛቤ የለኝም። ከቅርብ ዓመታት ወዲህ የዳኞች ስራ መልቀቅ ተደጋግሞ ይታያል። የሚተኩትም እንደዚሁ ቶሎ ስራ ይለቃሉ። ይህ በፍርድ ቤቶች ስራ ውስጥ ከፍተኛ ችግር እንደሆነ ነው የሚነገረው። ለዚህም ከፖለቲካ ነፃ ሆነው መስራት አለመቻላቸው እንደ አንድ ምክንያት ይቀርባል። በዳኞች ላይ አለ የሚባለው ጫና በፍትህ ስርዓቱ ላይ ምን አይነት ተጽዕኖ እያሳደረ ነው? ይህ እንዴት ይገለጻል? አቶ ወንድሙ፣ ዶክተር መሀሪ ባነሱት አንድ ሁለት ነጥብ ላይ አንድ ሁለት ነገር ብል ቀደም ሲል ከነበረው የአሁኑ ብልጽነት የታየበት ነው የተባለው በጣም አሳማኝ አይደለም። ምክንያቱም ሁልጊዜ ዳኞች አሁን ለሹመት ይቅረቡ እንጂ አስቀድሞ የሕግ ትምህርት ቤት በሚገቡበት ጊዜ ጀምሮ ነው። ያው እንደሚታወቀው በኢትዮጵያ ውስጥ አንድ ለአምስት የሚደራጁት ነገር አለና በእንደዚህ አይነት እየታጩ እየታዩ ነው ከፖለቲካ ታማኝነት አንጻር እየተዘጋጁ መጥቶ ከዛም ወደ ፍርድ ቤቶች ይመጣሉ። ከዛም ደግሞ ወደዚህ ይመጣሉ። ሌላ በጣም አስገራሚ ነገር ዶክተር እንዴት እንደተመለከቱት አልገባኝም እንጂ የፍትህ ስርዓት መንቀዥቀዥም ሆነ መቀዝቀዝ የለበትም። መቸኮልም ሆነ በጣም መጓታት የለበትም። ረጋ ብሎ አስታውሎ መሄድ አለበት። ይሄንን አስታውሎትና እርጋታውን ነባሩ ጋኞች ሌላ ነገር ብቀር የአስር አመቱን የአንድ መንግስት ሰራተኛ የጡረታ እድሜ ሳይጨርሱ በለብ ለብ ሁለት ሶስት አራት አመት ካገለገሉ በኋላ በቀጥታም ሆነ ቀጥተኛ ባልሆነ ነገር በሚደርስባቸው በተለያዩ ነገሮች ስራውን በሚለቁበት ጊዜ አንድ መቶ አንድ በዚህ በአሁኑ መንግስትም ሆነ በአሁኑ ታሪክ በአንድ ጊዜ መምጣት ማለት አፍርሶ እንደ መገንባት ብሎ የሚያስቡ ሰዎች አሉ። ይሄን የፍትህ ስርአታችን ወደ ሀያ አምድ አመት ነው ተገንብቶ ያለ ስርአት ስቲ በአሁኑ ጊዜ በአንድ ጊዜ አንድ መቶ አስር እንደ አይነቱ ነገር መምጣት የሚያመለክተው አፍርሰን እየገነባን ነው ወይ? መገንባት ውስጥ ጥሩ መፍረሱ ምንድን ነው? ይሄ ራሱ የሚያሳየው አንድ የሆነ ነገር ነው። ሌላው ግልጽነት የተባለውና እና አስተያየት የህዝብ አስተያየት ተሰጥቶበታል የተባለው እንደተለመደው በአሁኑ ጊዜ በመንግስት በኩል ለህዝብ አስተያየት የሚጠሩት የመንግስት በአንድ ለአምስት የተደራጁ ናቸው። ቀበሌ ገበሬ ማህበር ይሁን፣ ከተማ ነዋሪዎች ይሁኑ፣ ምሁራኖች ይሁኑ፣ ተማሪዎች ይሁኑ በሙሉ መንግስት የሚጠራቸው። ተመሳሳይ ሀሳብ ሊሰጡ ይችላል ወይ ደግሞ ከቴብል ወይም ደግሞ ከጠረጴዛ ላይ የቀረቡትን ሀሳብ ይደግፋሉ የሚሉትን ነው። ይሄን ይሄን ህዝብ አስተያየት ከሆነ ልክ እንደ ኢትዮጵያ ተፋዎች ምክር ቤት ተመሳሳይ ሰዎች እንዳሉ ተመሳሳይ ነገሮች እንደሚቀርቡ ምናልባት ተሰጣ የሚባለው አስተያየት ቢሆን ተመሳሳይ ነው። ለስርዓቱ ደግሞ የፍትህ ስርዓት በመሰረቱ ፈርሃ እግዚአብሔርን ፈርሃ ህዝብን ፈርሃ ህግን እና ምንድን ነው ሼር ሼር ሼር የሚሉት ነገር ይሉንታና ይሁንታን የህዝብ ምን ይላል? በዚህ ነገር ላይ ፌርነት ፌርነት አለ ወይ? ሸሪፍ አለ ወይ? ሸሚት አለ ወይ? ይሄንን አንድ ዳኛ ለፍርድ ስንዘጥ ያሹመት ስናቀርበው ህዝቡስ፣ ህዝብ ውስጥ ምን ይለናል? ተመልካችስ ምን ይለናል? ደጋፊ ብቻ ሳይሆን የተለየ ሀሳብ ያለውስ ምን ይላል? በመሳሰሉት ነገሮች ላይ ትንሽ ግልጽ ያልሆኑ ነገሮች በእኔ በኩል ይታዩኛል። ወደ አሁን ወደ አነሳሹ ጥያቄ ለመመለስ እቲ፣ ስርዓቱ እንደሚታወቀው በአሁኑ ጊዜ የትኛው መንግስት ሰራተኛ ሲቪል ሰርቫንት በሙሉ በቃ ዘጠና ከመቶ በላይ መሆን በሚችል ደረጃ የገዢ ፓርቲ ደጋፊዎች እና የስርአቱ ወራማጆች ናቸው። መሆኑት ሌላ ቀርቶ እቅዱ እንኳን ራሱ ይሄ እቅዱ በዘጠኙም ክልሎች፣ በሁሉም ዞኖች፣ በሁሉም ወረዳዎች አንድ አይነት እቅድ ነው። በእኔ በኩል ለህግ በላይነት ለህዝብ በላይነት ዜጎች የራሳቸውን አስተዋጽኦ አበርክቶ የራሳቸውን ፈጠራ ጨምሮ ህዝብን ስርዓትን አገርን መንግስትን የእኔ ነው ብሎ ከማገልገሉ ኃላፊነት ተነስቶ እንዲሰሩ የሚያመቻች ነገር አለ አይመስለኝም። ከላይ የምደረግ ነገር ነው። በዛ ላይ ደግሞ አርብ አርብ ለምሳሌ ሁ ከሰዓት በኋላ ከዘጠኝ አስር ሰዓት ጀምሮ አብዛኞቹ ወረዳ ፍርድ ቤቶች ሌሎችን ቦታዎች ላይ ስብሰባ ይገባሉ። በሙያ ውስጥ ያሉ ሰዎች እንደሆኑ ከዚህ ከሙያዊ ክብር ይልቅ ከሌ ለሌሎች ነገሮች ግምት በመስጠት በሚደረገው እንቅስቃሴ ላይ የፖለቲካ ሀይሉ ወይም ደግሞ አስፈጻሚ አካል በዚህ በፍርድ ቤቶች ስራ ላይ ጣልቃ አይገቡም ብሎ መከራከር በጣም ያስቸግራል። በእርግጥ በህገ መንግስቱ ላይ ፍርድ ቤቶች ዳኞች ነፃ ናቸው ነው የምለው። ምንም እንኳን ሁሉም ነው ባይባልም የጠንካራ ዳኞች ዛሬም ትላንትም ነበሩ። እንደ ወይዘሮ ብርቱካን ብራክስ አይነቶቹ ዛሬም ከዚህም ከዛም አይጠፉም። አብዛኛው ግን ባለው ተጽዕኖ ምክንያት እንዲሁም ደግሞ ዳኞችም የራሳቸውን ፈርድ በህገ መንግስቱ የተከበረላቸውን ማብት ለማስከበር የሚያደርጉ ጥረት ብዙም የሚያበረታታ ሆኖ አይታይም። ዶክተር ያዕቆብ፣ ምንድን ነው የእርስዎስ አስተያየት? በፍርድ ቤት አካባቢ አልገኝም ግን በተባራሪ እንደምሰማው መንግስት ባለበት ጉዳይ፣ መንግስት ከሳሽ ወይም ተከሳሽ በሆነበት ጉዳይ አንድ ባላጋራ ወይንም ሌላ ወገን ረታለሁ፣ አሸንፋለሁ የሚባለው ነገር የሚታልምም አይደለም። ውሳኔዎቹ ሁል ጊዜ የመንግስትን አቋም የሚያንጸባርቁ የመንግስትን አቋም የተቀበሉ ናቸው። እና ይሄ እንግዲህ ምንድን ነው የሚያሳየው ዳኞች ነጻ አለመሆናቸው ሁሉም እንግዲህ መቼም ቤተሰብ አለው። መኖር ይፈልጋል። ቤተሰቡን መርዳት ይፈልጋል እና ይህን ይህንን ከግንዛቤ በማስገባት ዳኞቹም አንዳንድ የማይደፍሩበትም ሁኔታም አለ። ያለው ስርዓት በፍጹም ነጻነት የሚፈቅድ አይደለም። በፓርቲ ካድሬዎች ተወጥሮ የተያዙ ናቸው። በነጻነት ህግና ህሊናቸውን ብቻ የሚነግራቸውን ብቻ በስራ ላይ ለመዋል የሚችሉበት ሁኔታ የለም። ስለዚህ ዳኝነት ዛሬ በኢትዮጵያ በጣም ከባድ ስራ ነው በእውነት አንደኛ ነገር ስራ ይበዛባቸዋል ሁለተኛ ነገር ደግሞ መቼም ተመጣጣኝም ክፍያውም ይህን አህልም የሚያወላዳ አይደለም ሶስተኛው ደግሞ ከሁሉም በላይ የነጻነት እጦት በህሊናቸውና በህጉ መሰረት ብቻ ለመዳኘት አለመቻላቸው ከፍተኛ ከፍተኛ ችግር ውስጥ የሚከታቸው ነው የሚሆነው ዶክተር መሀሪ እንግዲህ ዳኞች በየጊዜው ከስራ እንደሚለቁ የሚታወቅ ነገር ነው የሚመስለኝ። መግባት መውጣት አለ። ይሄ በመቶ የሚቆጠሩ የገቡበትን ምክንያት የስራ ስፋትና የለቀቁትም ለመተካት ነው ግን ሲለቁ ምንድን ነው ምን እየሆኑ ነው እየለቀቁ ያሉት የሚለው ነገር በእርግጥ ጥናት ያካሄድኩበት ነገር አደለም፣ ግን የሚገፉ ነገሮች ያሉ ይመስለኛል። አንደኛው ደሞዙ ብዙም የሚያወላዳ አይነት አደለም። ሁለተኛ የስራ ጫና አለበት። ሶስተኛ ዳኛ ስትሆን ብዙ ጊዜ የግል ነጻነት እንቅስቃሴ ላይ ከሰዎች ጋር ለግንኙነት ላይ እንደሌላው የመንግስት ሰራተኛ ወይ እንደ ሌላው ተራ ዜጋ በነጻነት የምትንቀሳቀስበት ነገር አይደለም። እኔ ተጨባጮቹም ማያቸው ይሄ የሚገፋ ነገር ይመስለኛል። የሚስብ ነገር ደግሞ አለ። ብዙ ዳኞች አሁን እየወጡ ወደ ጥብቅናው ዓለም ነው የሚሄዱት። የጥብቅናው ዓለም የተሻለ ገቢ ይገኝበታል ከዳኝነቱ ይልቅ። ስለዚህ እኔ ነጻነት የለም ብለው የሚያምኑ ቢሆን ኖሮ ነጻነት ከሌለው ፍርድ ቤት ምን ጠብቀው ነው ጠበቃም የሚሆኑት ታዲያ የሚል ጥያቄ አነሳለሁ ብዙ ጊዜ እሰማለሁ ዳኞች ነጻ አይደሉም የፖለቲካ ጣልቃ ገብነት አለባቸው የሚል ነገር የአሁኑ ከኔ ጋር እየተወያዩ ያሉትም ሰዎች እየተናገሩት ያሉ ነገር ነው ሲጻፍም አያለሁ ሲነገርም እሰማለሁ ተጨባጭ መረጃ ግን ቀርቦ በጥናት እንዲህ ስለሆነ እንዲህ ይሆናሉ እንዲህ ከዚህ ይቀበላሉ የሚል ነገር አላገኘሁም። እና እንደገና ደግሞ እንደዚሁ ዳኝነቱን ለቀው ወደ ጥብቅና ሲሄዱ ጥብቅና እንግዲህ የደንበኛቸውን ጉዳይ ይዘው ነው እዛ ነጻነት የለውም ወደሚባለው ዳኛ የሚሄዱትና እሱን እያመኑ እንዴት ብለው ታዲያ ይሄዳሉ? ብየሳስብ ምክንያቶቹ ከፖለቲካው ይልቅ ኢኮኖሚያዊ ናቸው። የስራ ጫና የሚያመጣቸው ናቸው ብዬ ማመኑን ነው የመረጥኩት። ያኛው መንገድ ከአሉባልታና ከስሚ ስሚ በቀር በተጨባጭ መረጃ ተደግፏል ላይም ቅድም ዶክተር ያዕቆብ ሲገልጹ፣ መንግስት ተከራካሪ በሆነበት ሁኔታ ሁል ጊዜ መንግስት ነው የሚረታው የሚለው ነገር አይመስለኝም። እኔ ፋይሎች አያለው። በሰበርም የተወሰኑ የበታች ፍርድ ቤቶችም የሚወስኗቸው መንግስት ያሰራቸው ሰዎች የሚፈቱባቸው ሁኔታ አለ። የስር ፍርድ ቤት ወስኖባቸው በይግባኝ ወይ ይቀነሳል ወይ ይሻራል። እንደዚህ አይነት ነገሮች አያለሁ። በፍትሐ ብሔሩም ጉዳይ እንደዚሁ መንግስት ከሳሽ የሆነባቸው ፋይሎች ተለውጦ ወይ ተከሳሽ የሆነባቸው ተጠያቂ የሚሆንባቸው ነገሮች ነው የማየው እና መንግስት ተከራካሪ የሆነባቸው ሁልጊዜ መንግስት ነው የሚረታው የሚለው መደምደሚያ በመረጃ የሚደገፍ አይመስለኝም። ስለዚህ ያ በሆነበት ሁኔታ ዳኞች ላይ ጣልቃ ገብነት አለ ብዬ አፌን ሞልቼ ለማመን እና ለመቀበል ለመናገርም ትንሽ ይከብደኛል። ዶክተር መሀሪ ባሉት ላይ አስተያየት ካላችሁ አቶ ወንድሙ፣ በእርግጥ ጥናት ባይካሄድም በተለይ ቀን በቀን ከፍርድ ቤቶች እና ከዳኞች ጋር የምንውል ሰዎች የዳኝነቱ ሙሉ በሙሉ ጨለምተኛ ነው ብለን አናምንም። ተቆርቋሪ፣ ታታሪ፣ ጠንካራ ለፊቲ ለሪቲ የሚታገሉ ዳኞች አሉ። እነዚህ የእውቀት ጉልበት ያላቸው ዳኞች ናቸው። እውቀታቸውን ተማምኖ ፍትና ሪቲን ለማስረገጥ ከተበደሉት ጋር የሚቆሙና ለሕግ የሚቆረቆሩ ዳኞች ስላሉ ነው። ፍርድ ቤቶች፣ ጠበቆች፣ የመሪ ጥብቅና ጠበቆች፣ ፍርድ ቤቱ ነጻ ካልሆነ ዳኞቹ ነጻ ካልሆኑ እንዴት ነው ሰዎች ከተለያየ ቦታ ወጥቶ ወደ ጥብቅና የሚገቡት የሚባለው? ጥብቅና እኮ በአዋጅ የተቋቋመ ለሕግ በላይነት፣ ለእውነተኝነት፣ ለነፃነት የፍርድ ቤት አጋዥ ነው። የፍርድ ቤት አገልጋይ ነው። ስታፍ ሜምበር ነው። የፍርድ ቤቶችን ቀዳዳ ለመሸፈን የጠበቆች ቁጥር መብዛት ከዳኝነት ወጥቶ ወደ ጥብቅና መምጣት በአንድ በአምስት በበላ የአገሪቷ ስብል ሰረበት ዳኛን ጨምሮ ሌላውን ጨምሮ እየተወያዩ ቤተሰብ አላቸው፣ ማህበራዊ ኑሮ አላቸው፣ መሳሰሉ ነገሮች ውስጥ ሆኖ ከመታገል ይልቅ ለእኔ የሚታየኝ እንደ ይሄ ዳኝነት እኮ ክብሩ ሞጎሱን ራሱ ገንዘብ ነው። ክብሩ ሞጎሱ ዳኛ እኮ በሰዎች ሕይወት ንብረት ማት ሀብ የዜጎች እኮ የሁሉ መመቻ ነው። አስር አመት አገልግሎ የጡረታ እድሜን አስከብሮ የሚወጣ ዳኛ በአሁኑ ዘመን ብርቅ መስለኛል። ምንድነው የዚህ አይነቱ ምክንያቶች? ሰው የተመቸበት ቦታ ይቆያል። አቶ ወንድሙ፣ አንዳንድ ጊዜ ረዥም ጊዜ የወሰዱ የፍርድ ሂደቶች በዳኞች አለመሟላት ምክንያት ለሌላ ጊዜ ይገፋሉ። የቅርብ ጊዜዎቹን የፍርድ ሂደቶች በምሳሌነት ማንሳት ይቻላል። በጸረ ሽብር ሕግ ተከሰው ነጻ ከተለቀቁ በኋላ አቃቤ ሕግ ይግባኝ ያቀረበባቸው የነ አቶ ሀብታሙ አያሌው ጉዳይ የመጨረሻ ውሳኔ በዚህ ሳምንት ይጠበቅ ነበረ። ሆኖም በዳኞች አለመሟላት ምክንያት ሌላ ቀጠሮ ተይዟል። ይህን የመሳሰለው አሰራር ምን አይነት ተጽዕኖዎችን እያሳደረ ነው? ምን እያዩ ነው እርስዎ? ዳኛ አልተሟለን ማለት የተለመደ ነው በአሁኑ ጊዜ ይቅርታ የሚጠይቁበት በእውነቱ አሉ። ዳኞች በእውነቱ የሚገኙ ዳኞች ተጠግሮ ዳኛ ስላልተሟለልን ብሎ ከሌላ ቦታ ለምን ነው አሁን ያመጣ ነው ብሎ አራት ሰዓት አራት ሰዓትም ባለፈበት በኋላ የሚሰረበት ነው። ይህ ሚስጥር አይደለም። እኔ በእኔ በኩል የዘገየ ፍትህ እንዳልተሰጠ ይቆጠራል የምለው ትልቁ የሕዝብ ቋንቋ እዚህ ውስጥ ይመጣል። አሁን ትርዱም ጠፋ። ለዚህም ነው በተጣደፈ በተጣደፈና በጣም በሚገርም ሁኔታ እንደ አፍርሶ መገንባት አይነት ነገር በአንድ ጊዜ አንድ መቶ አስራ አንድ ዳኞች በነባር የስራ ፍረት የፍትህ ስርዓት ውስጥ መሾት ግን ይሄንን የሚያሳይ ነው ነው የምለው። ዶክተር መሀሪ የፍርድ ሂደት መጓተት ምንን ነው የሚያመለክተው? በአንድ ወይ በሌላ መልኩ ጉዳዮች ቶሎ እልባት ሊያገኙ ይገባል ነው እና አንዱ እልባት የሚገኝበት መንገድ የሚመስለኝ የዳኞች ቁጥር መጨመር ነው። አሁን እኮ ምን እንደሚደረግ የቸገረ እኮ ነው። ዳኞች እያነሱ ጉዳይ እየተቀጠረ ነው አልተሟላንም እያሉ ቀጠሮ ለሌላ ጊዜ እየተቀየረ ነው የሚል ችግር እየቀረበ ይህን ለመቅረፍ ተብሎ ደግሞ ዳኞች ሲሾሙ እንዴት በአንዴ ደግሞ ይህን ሁሉ ዳኛ ይሾማል የሚል ትንሽ እኔ ግጭት ነው የማይበት መነሻው ነገሩ ሁሉ ሳየው እና እኔ ከተሾመ በኋላ ይሄ ምክንያት ሲነሳ ለመታገል ያመቸናል ማለት ነው። እንዴት ዳኛ አልተሟላም ትኑላላችሁ ይህን ያህል ዳኛ ተሾሞ የለም ወይ በዚህ ጊዜ ብሎ ምክንያት ለማጥበብም ይመቻል። ኢትዮጵያን የመሰለ የሰማንያ እና ዘጠና ሚሊዮን ሕዝብ ያለበት ሀገር ለፌዴራል ዘርፉ መቶ ዳኛ ተሹሟል ተብሎ በጣም አፍርሶ መገንባት ነው የሚያሰኝ ያለ አይመስለኝም። ይልቅ ሹሞቱን ተቀብለን ጥራታቸው ላይ ያለ ችግር ካለ እሱን ነቅሰን መተቸት፣ ቅልጥፍናቸው ላይ ያለ ትችት ካለ እሱን ነቅሰን በተጨባጭ መረጃ መተቸት ነጻነታቸው ላይ የሚገባ ጣልቃ ገብነት ካለ እሱን እየተከታተል መተቸቱ ነው የሚሻል የሚመስለኝ እንጂ አነሱትን ለመተካት እርምጃ ሲወሰድ እሱን ሁሉ እየተቸን እርምጃ ለመውሰድ ማመቻ አይሆንም ብዬ ነው የምሰጋው። እና እኔ ይሄ መዘግየቱ እየፈጠረ ያለው እጥረቱ ነው። እጥረቱ ለመቅረፍ የሚካሄደው ጥረት አፕሪሺት አድርገን የጎደለውን መሙላት ላይ ብናተኩር ነው ገንቢ አስተዋጽኦ ይኖረናል ብዬ የማስበው። ዶክተር ያዕቆብ እርሶስ ምን ይላሉ? በአንዳንድ ጉዳዮች ዳኞች አልተሟሉም የሚባለው በአንዳንድ ጉዳዮች ላይ የፖለቲካ አንድምታ አለው። ሰውየውን ለመልቀቅ ወይንም ደግሞ ጉዳዩን ለማቀላጠፍ ሳይፈለግ ወህኒ ቤት እንዲቆይ በመፈለግ ብቻ ጉዳዩን ለማራዘም ሲባል ዳኞች አልተሟሉም የሚባልበት ሁኔታ አለ። አሁን ለምሳሌ እዚህ የሀብታሙ አያሌው ጉዳይ እንውሰድ። ሀብታሙ አያሌው ከአሸባሪ ድርጅቶች ጋር ድብዳቤ ጽፈሃል ተብሎ ነው የታሰረው። ከአንድ ዓመት በላይ ነው የታሰረው። ጉዳዩ መጨረሻ ላይ እዚያው እንደታሰረ ታመመ። ህመም ላይ እያለ ጉዳዩ ቀጠለ፣ ህክምናም አላገኘም። ጉዳዩም ከቀጠለ በኋላ በነፃ እንዲለቀቅ ተባለ። በነፃ ከተለቀቀ በኋላ አቃቤ ህጉ ሰውየው መታሞ እያየ ይግባኛል። አንዳንዴ እኮ ርህራሄም ያስፈልጋል እኮ። በአንዳንድ ሀገሮች እንዳውም አቃቤ ህግ ይግባኝ የማስፈቀድበት ሁኔታ አለ። ጉዳዩ በመጀመሪያው ደረጃ ውሳኔ ያገኛል። ከዚያ በኋላ ጉዳዩ ይዘጋል። አሁን ሀብታሙ አያሌው በከፍተኛ ሕማም ውስጥ ይሰቃያል፣ እና ይህንን ለዳኞቹ ተነግሯል። ይህንኑ ማስረጃ ይዞ ወደ ውጭ ሄዶ እንዲታከም ጥያቄ ለማቅረብ በሚኬድበት ጊዜ ነው ዳኞች አልተሟሉም የተባለው። በሞትና በህይወት መሀል ያለ ሰው እንዴት በጉዳዩ ዳኞች አልተሟሉም ተብሎ ቀጠሮ ይሰጣል? አቃቤ ህጉሳ አንድ ሰው እኮ በጤና በእድሜ መግፋት ምክንያት ወይንም ደግሞ በጤና መታወቅ ምክንያት ፍርድ ቤት ቀርቦ መከላከል የማይችል ከሆነ እኮ አቃቤ ህጉ ክሱንም ያነሳል። ይግባኝ ከተባለም ይግባኝም ይነሳል። ህግ እኮ ህዝቡን ለማገልገል የተፈጠረ ነገር ነው እና እንዲህ አይነት ጭራሽ እንደው አስተያየት የሌለው ምንም ርኅራሄ የሌለው አይነት ሂደት በእውነት ለማንም የሚጠቅም ነገር አይደለም። ዳኞች ያልተሟሉት ሊለቀቅ ወይንም ደግሞ ወደ ውጭ ሄዶ እንዳይታከም እንቅፋት ለመፍጠር ካልሆነ በስተቀር ሶስት ዳኞች ተገኝተው ለአስር ለአምስት ደቂቃ የእሱን ጉዳይ ለማየት ከብዷቸው አይደለም። ወይንም ደግሞ ዳኞች ጠፍተው አይመስለኝም። በእኔ እይታ ዳኞች በስራቸው ላይ ባለመቆየታቸው ምክንያት በፍርድ ቤቶች ስራ ላይ አለመረጋጋት ይታያል ይባላል። እንግዲህ አሁን ተጨማሪ ዳኞች ከተሾሙ በኋላ የሚመጣው ለውጥ እንግዲህ የሚታይ ይሆናል። ምናልባትም አሁንም የዳኞች ከስራ መልቀቅ የሚቀጥል ከሆነ ወዴት ሊያመራ ይችላል ይህ ሂደት ዶክተር መሀሪ? በተቻለ መጠን ዳኞቹ የሚቆዩበት ሁኔታ ማመቻቸት ተገቢ ነው የሚሆነው እንደ መንግስት ሆነው ሲያዩት፣ እኛ ለፍትህ ስርዓቱ ቅርበት ስላለን ዳኝነት ቁልፍ ስራ አድርገን እንወስዳለን ለዳኛ ይጨመር እንላለን ባለው የአገሪቱ አቅም በተቻለ መጠን የሚቆዩበት ሁኔታ አንዳንድ ምልክቶች አሉ። አሁን ጠቅላይ ፍርድ ቤት አካባቢ መኪናም እንዳቀረቡላቸው ይታያል። እንደዛው እያለ ወደ ታችም የሚወርድበት ሁኔታ የቤት አገልግሎትም ያልተሟላ ነገር ካለ ብዙ መረጃ የለኝም። ሊቆዩ የሚችሉበት ሁኔታ መፍጠር ይገባል። ምክንያቱም ከዳኝነቱ ለቀው ወደ ጥብቅናው ሲሄዱ እነዚህን ነገሮች ቶሎ ሊያገኟቸው የሚችሉ ናቸው። መኪናም ቤትም ቶሎ ይገኛል እና ወደዛ እንዳይሄዱ ይዞ ማቆየት አስተዳደራዊ ሂደታቸው፣ እድገታቸው፣ የዲስፕሊን እርምጃ አወሳሰዱም እንደዚሁ ግልጽነት በተላበሰ መንገድ የሚካሄድበት ሁኔታ ተወያዮች እንደሚያቀርቡት ደግሞ እንደዚሁ የፖለቲካ ጣልቃ ገብነቱ የሚኖር ከሆነ እኔ በዛ ላይ በጣም እርግጠኛ ስላልሆንኩ አፍሞልቼ እንደዚህ የሚደረግ ነገር አለ ማለት አልደፍርም። ግን የሚኖር ከሆነ ይሄም መንግስት ራሱን ሪስትሪክት አድርጎ በህግና በህግ ብቻ የሚሰሩበት ሁኔታ ሊፈጥርላቸው ይገባል ብዬ ነው የማስበው። አቶ ወንድሙ ገኛ ባኩልን፣ አቶ በቀላ ገርበና፣ አቶ ደጀኔ ጣፋ በቅልንቆ ቃልቺ እንዲህ ተመሳሳይ ማረሚያ ቤቱ ቅንንጦ ሐኪሞች ራሱ ያዘዙለትን መድኃኒት ሳያገኙ ከአስራ አምስት እና ወደ ሶስት ወር እየሄዱ ናቸው። ይሄ ምንድን ነው? ታራሚዎች፣ እስረኞች ሰብአዊ መብታቸው በህገ መንግስቱ ላይ ተደንግጎ ነው ያለው። ያ ህገ መንግስት በአስፈጻሚዎች እንዲከበርላቸው አሁን እንዲሆን እንደ ዜግነትም እንደ ሙያ የህግ ጥያቄ እናቀርባለን። ለአንድ ዜጋ መቆርቆር ለሁሉም መቆርቆር ነው እና አሁን የሀፍታሙ እያለ የበጠለ ገርባ የበጀኔ ጣፋ በህክምና ባኩል ጋር የተያዘ ትንትንግ ነገር ላይ በእውነት ዳኞች ዳኛ ካልሰሟለ ምንም ማድረግ አይችሉም። ነገር ግን አስፈጻሚ አካል ነገር ምን ማድረግ እንዳለበት በእውነቱ በጥብቅ እንዲያስብበት በጣም የሚያሳስብ እንደሆነ ነው በየፍርድ ቤቱ የሚገጥመን ብዬ ነው። ሌላው ዳኞች በተያዘው አይነት እየለቀጡ ከሉ ማብቶ ምንድ ነው የምለው በጣም ትልቅ ጥያቄ ግን ትንሽ ማልስ አለ። ትልቁ ጥያቄ ምንድነው? ደሞዝን ከፍ በማድረግ ዳኞችንም ሆነ ሌሎችን የመንግስት ሰራተኞችን በስራ ላይ እንዲቆዩ ማድረግ ይቻላል። ምን እነጥ የለኝ ምን ሊሆን የማይችል ለመንግስት ሰራተኞች ዳኞችም ጭምር ትልቁ ከገንዘብ እኩል የሙያ ነጻነት ያስፈልጋቸዋል። የሙያ ነጻነት ከገንዘብ በላይ የመንፈስ ነጻነት ይሰጣቸዋል። የመንፈስ እርካታ ይሰጣቸዋል። ሰዎች እኮ ከደሞዝ ነጻ ሆኖ ዜጎችን የሚያገለግሉበት በርካታ ነገሮች አሉ። እነዚህ ዜጎች ዳኞችም ሆኑ ሌሎችም ከብሩ ጎን ለጎን ለመሆኑ ሙያዊ ነጻነታቸው ተጠብቋል። በዳኞች ላይ አንድ በአምስት መታሰሩ እኮ አለ። አንድ በአምስት መገማገሙ እኮ አለ። እነዚህ ዳኞች መቼ ነው የግል ጥናት የሚያደርጉት? መቼ ነው ነጻነት የሚያደርጉት? ዋናው ደመወዝ መጨመር ሳይሆን የመንፈስ የህሊና የሙያ ነጻነት መስጠት ነው። ዶክተር ያዕቆብ ዳኞች ከአሁኑ በተሻለ በነጻነት ኃላፊነታቸው እንዲወጡ የፍርድ ሂደቶችም እንዲቀላጠፉ የዳኞችን ቁጥር ከማሳደግ በተጨማሪ ምን መደረግ አለበት ነው የሚሉት? እርሶስ? የጥገና ለውጥ አይደለም የሚያስፈልገው። በእውነት ለውጡ መሰረታዊ መሆን አለበት። በሀገራችን በተለይ በመንግስት በኩል ለህግ ከበሬታ የለም። ሕገ መንግስቱ በዘፈቀደ ይጣሳል። ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎች በዘፈቀደ ይጣሳሉ ወይንም ደግሞ ኢትዮጵያ የተቀበለቻቸው ዓለም አቀፍ ድንጋጌዎች የሚጥሱ ህጎች ይወጣሉ። በዋናነት ለምሳሌ ጸረ ሽብር አዋጅ መጥቀስ ይቻላል። እና ለውጥ መደረግ ያለበት በሞዞ መጨመር ብቻ ሳይሆን አቶ ወንድሙ ከዘረዘሩት በተጨማሪ የስርዓት ለውጥ፣ መሰረታዊ ለውጥ ነው የሚያስፈልገው። እነኚህ ሶስት የመንግስት አካል ክፍሎች አሉ። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ አለ። እነኚህ በነፃነት አንዱ በአንዱ ጣልቃ ሳያገባ መስራት መቻል አለባቸው። ስለዚህ የገንዘብ ጉዳይ አይደለም። ምናልባት እንደው በነፃ ሊያገለግሉ የሚፈልጉ ፈቃደኛው የሚሆኑ ኢትዮጵያውያን እንኳን አይጠፉም በዚህ ጉዳይ ላይ እና ገንዘቡ በጣም በሁለተኛ ደረጃ በሶስተኛ ደረጃ የሚታይ ነገር ነው። ዋናው የህሊና ነጻነት በነፃነት እንዲዳኙ ማስቻል ለህግ ከበሬታ መስጠት ህገወጥ የሆኑ ህጎችን አለመደንገግ፣ በአዋጅ መልክ አለማውጣት እና መሻሻሉ የሚጠይቀው መሰረታዊ ለውጥ በማድረግ ነው። ማለት በጠቅላላ ወደ ዴሞክራሲ በማምራት ነው። ዴሞክራሲ በሌለበት ስርዓት ፍትህ ሊኖር አይችልም። ስለዚህ እነኚህ የተያያዙ ነገሮች ናቸው እና ያንን ፍትህ ለመስጠት ለማምጣት የዴሞክራሲ መዋቅርን መገንባት ያስፈልጋል። ዶክተር ያዕቆብ ኃይለማርያም ዶክተር መሃሪ ረዳኤ፣ እንዲሁም ለአቶ ወንድሙ ኢብሳ እግዜር ይስጥልኝ። ደህና አደሩ።